Sains sena Sudan ግብጽ እና ኢትዮጵያ ለብዙ ጊዜ እየተንከባለለ ከመጣ ድርድር በኋላ በጎርጎሮሳዊ አቆጣጠር ታይሳ 29 2015 ካርቱም ሱዳን ላይ ዲክላሬሽን ኦፍ ፕሪንስፕልስ ወይም የመሠረታዊ መሪዎች ሰነድ ተብሎ የሚጠራውን መፈራረማቸው ተዘግበዋል። እስካሁን ድረስ ስምምነቱን አጓተዋል ተብሎ በዋናነት የሚጠቀሰው የግድቡን ሁኔታ እንዲያጠኑ ተመርጠው ከነበሩት ሁለት ኩባንያዎች ዴልታ ሬስ የተባለው የኔዘርላንድ ኩባንያ በፍቃዱ ራሱን ከጥናቱ ማግለሉ ነው። ከዚህ ሌላ ሶስቱ አገራት ኩባንያው የወሰደውን እርምጃ ለመረዳትና ወደ ጥናቱ እንድመለስ ለማግባባት ያደረጉት ጥረት ለድርድሩ መጓተት ተጨማሪ ምክንያቶች ናቸው የሚሉ ባለሙያዎች አሉ። ዴልታ ሬስን ለመመለስ የተደረገው ጥረት ሳይሳካ ሲቀር ጥናቱን ለማካሄድ ፍላጎት ያሳየ የነበረ አርቴላይ የተባለው የፈረንሳይ ኩባንያ ኃላፊነቱን ከዴልታ ሬስ ተረክቦ ሰላሳ በመቶውን የጥናቱን ስራ እንዲያከናውን ቀሪውን ሰባ መቶ ጥናት ደግሞ ቢኤልአር የተባለ የፈረንሳይ ኩባንያ እንዲቀጥልበት አገሮቹ ተስማምተዋል። ዋነኛዎቹ ጉዳዮች እነዚህ ሲሆኑ ከዚህ በተጨማሪም ሦስቱ አገሮች ሰነዱ በአስቸኳይ ተግባራዊ በሚሆንበት መንገድ ላይም ተነጋግረዋል። አገራቱ በሶስተኛና በአራተኛ ደረጃ የተወያዩባቸው ሌሎች ጉዳዮችም አሉ። በኢትዮጵያ የውሃ መስኖና ኤሌክትሪክ ሚኒስቴር የወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዳይሬክተር ኢንጂነር ተሾመ አጥናፌ ያስረዳሉ። ሶስተኛ ደረጃ ደግሞ ጥናቶቹን ከዚህ በኋላ ከዛን እለት ጀምሮ በተፋጠነ መንገድ ኢምፕሊመንት ሳሚት እንዲደረግና ሚኒስትሮችም ወደፊት ሬጉላርሊ እየተገናኙ ሁኔታዎችን እንዲገመግሙ እና ስራዎቹ በፍጥነት የሚሄዱበትንም ሁኔታ ተነጋግረናል። በአራተኛ ደረጃ ኮንፊደንስ ቢልዲንግ እንዲሆን በሶስቱ ሀገሮች መካከል የዳሴንም ግድብ ከሱዳን እና ከግብጽ ያሉ ፓርላሜንታሪያን ሚዲያ እና የፐብሊክ ዲፕሎማሲ ጉብኝቶ አባላት እንዲጎበኙት በኢትዮጵያ በኩሉ ግብዣ ተደርጎላቸዋል። በነሱ በኩልም ይሄ መተማመን እንዲፈጠር ማለት ነው። በዚህ ላይም ተደርጎ ይሄም በጥሩ ውሳኔ ላይ የተደረሰበት ጉዳይ ነው ማለቴ ነው። በእነኚህ ጉዳዮች ላይ ነበር ተነጋግረን ውሳኔ የደረስ ነው። የየሀገሮቹ የውጭ ጉዳይና የውሃ ሚኒስቴሮች እንዲሁም የቴክኒክ ኮሚቴዎች በተሳተፉበትና ከታህሳስ 27 እስከ 29 በተካሄደው ስብሰባ ዲክላሬሽን ኦፍ ፕሪንስፕልስ ወይም የመሰረታዊ መሪዎች ሰነድ መፈራረማቸው እንደ አንድ ትልቅ ስኬት ተወስደዋል። ሰነዱ በውስጡ ከያዛቸው አስር ዋና ዋና መሰረታዊ መመሪያዎች መሃል ሶስቱ አገሮች የአባይን ውሃ ሲጠቀሙ ታላቅ የተባለውን ጉዳት አለማድረስ ከደረሰ ደግሞ ተገቢውን ካሳ የመክፈልና ከዛም አልፎ ግድቡን በውሃ ለመሙላትና ስራ ላይ ለማዋል ያለ አቀፍ የቴክኒክ ባለሙያዎች እና የትራፓርታይት ናሽናል ቴክኒካል ኮሚቴ ወይም የሶስት ኢዮሹ የብሔራዊ የቴክኒክ ኮሚቴ ምክሮችን መከተል እና መቀበል እንዳለባቸው ያሳስባል። በተጨማሪም የግብፅ እና የሱዳን የውሃ ኮታና ግድቡ በአካባቢ በኢኮኖሚ እና በማህበራዊ ጉዳዮች ላይ የሚፈጥራቸውን ጫናዎች የተመረጡት ኩባንያዎች በ15 ወራት ውስጥ አጥንተው እንዲጨርሱም ሰነዱ ይጠይቃል። ኢንጂነር ተሾመ አጥናፈ ከዚህ በፊት የዓለም አቀፍ አጥኚዎች ቡድን የህዳሴ ግድብ ጥናቶችን እንደገመገመና በመጨረሻም ሪፖርቱ እንዳቀረበ ተናግረዋል። የሪፖርቱን ይዘት ሲያብራሩ ካቀረቡት ሪፖርት ውስጥ ወሳኝ ተብለው የተለዩት የሃይድሮ ሲሙሌሽንና የአካባቢና ማህበራዊ ኢምፓክትን ሦስቱ ሀገሮች በጋራ እንድታጠኑ ብሎ የሰጡት ውሳኔ አለ በዚህ መሰረት ላይ ተመርኩዘን ነው እንግዲህ እኛም አሁን የሃይድሮ ሲሙሌሽኑን እና የአካባቢና ማህበራዊ ተጽእኖ ነው ፕሮጀክቱ በሶስቱ ሀገሮች ላይ ሆነው የሶስቱን ሀገሮች መረጃ ተሰብስቦ በአንድ ላይ እነህ ሁለቱን ጥናቶች ናጠና የተወሰነ ስለሆነ ከዚህ በፊት ጨረታ ውተንም ቢያርኤልም ሆነ ሌሎቹም የተካፈሉበት ጥናት ይሄ ነው። ለመሆኑ የሁለት ኩባንያዎች ጥናት የተለየ ትኩረት ምንድን ነው? ኢንጂነር ተሾመ አጥናፈ፦ አዎ ይሄ ጥናት የሚገናኘው ግድቡ ከተገነ በኋላ ስለ ግድቡ ውሃ አሞላልና ኦፕሬሽንን የሚመለከት ጉዳይ ነው ማለት ነው። ይሄ ሞዴሊንግ የምንለው ጥናት ግድቡ ወደፊት ሲጠናቀቅ የግድቡ የውሃ ሙሌት እንዴት መሆን አለበት የሚለውን የተለያዩ አማራጮችን በመውሰድ የውሳኔ ሀሳብ የሚያቀርብ ጥናት ማለት ነው። ኦፕሬሽኑን እና ፊሊንጉን ማለት ነው። ስለዚህ በነኚህ ሁለቱ ጉዳይ ላይ ነው የሚያተኩረው ይሄ የሞዴሊንግ የሚባለው ጥናት። አካባቢና ማህበራዊ ተጽዕኖ የሚባለው ደግሞ በዚህ ግድብ መገንባት ሰበብ ከዳውን ስትሪም ያ ሉት ሀገሮች ግብፅና ሱዳን ላይ ምን አይነት ኢምፓክት አለው ይሄ ፕሮጀክት የሚለውን ሀሳብ ነው። ይሄ ኢምፓክት ፖዘቲቭም ሊሆን ይችላል፣ ኔጌቲቭም ሊሆን ይችላል። እነኝህን ኢምፓክቶች ይለያል። ፖዘቲቮቹን አፕሪሺየት የምናደርጋቸው ሆኖ ደግሞ ኔጌቲቭ ኢምፓክቶች ካሉ ደግሞ ሚኒማይዝ እንድናደርጋቸው እነኝህን ጥናቶች በእነኝህን ኢምፓክቶች አስተሳርጎ ያቀርብልናል ማለት ነው። ከዛ በኋላ ሶስቱ ሀገሮች ተቀምጠን ኮንሰልታንቱ በሚያቀርበው ሀሳብ የኮንሰልታንቱ የሚመጣው ነገር ምንም ወሳኝነት የለውም። ሀገሮቹ ያንን ጥናት በመጠቀም ተገናኝተው ከተደራደሩ በኋላ የሚደርሱበት ሀሳብ ይሆናል ማለት ነው። ስለ ግድቡ ሙሌት የሚሆን ስለ ግድቡ ኦፕሬሽን የሚሆን እነኚህ የምንላቸውንም ተጽዕኖ ኮንሰልታንቱ እንደ ባለሙያ እነኚህን ነገሮች በደንብ አይቶ አማራጮቹን ሁሉ ገምግሞ የውሳኔ ሀሳብ እንዲያቀርብልን ነው ማለት ነው። የመሰረታዊ መሪዎች ሰነድ ውሃ ሙሌቱን በተመለከተ ሦስቱ ሀገሮች የቴክኒክ ኮሚቴዎች የሚያቀርቡትን የጥናቱን ውጤት ስራ ላይ እንደሚያውሉ ያሳስባል። የውሃ ሙሌቱም ሆነ የማኅበራዊና አካባቢያዊ ተጽዕኖ ጥናት ሲካሄድ ጥቅም ላይ የሚውሉት ሳይንሳዊ ዘዴዎች ምንድን ናቸው? እንደገና ኢንጂነር ተሾመ። በመጀመሪያ ቢያርኤልም በዚህ ጥናት ላይ አሸናፊ የሆነበት የራሱ ሜቶዶሎጂና አፕሮች አቅርቦ እነኚህ እነኚህ ሜቶዶሎጂዎችን ተከትዬ እነኚህ እነኚህ የአሰራር ስ ችን ተከትዬ ይሄን ጥናት አከናውናለሁ፣ እንደዚህ አይነት ባለሙያዎችን እንክሉድ አድርጌ በሚል በቴክኒካል ፕሮፖዛላቸው ላይ ተመስርተን ነው እኛ እነ ኮንሰልታንቶች የመረጥነው። ከመረጥነው ውስጥም ቢያሬልም አሸናፊ የሆነው ይሄ በዚህ ፕሮፖዛል ነው ማለት ነው። አሁን እነ ይሄ ኮንሰልታንት በመጀመሪያ ደረጃ የተለየ አዲስ ነገር እንዲያመጡልን አይደለም። አሁን ሁላችንም ሶስታችንም ሀገሮች የተለያዩ ሀሳቦች አለን። በዚህ ፕሮጀክት ተጽዕኖም ይሁን ጥቅሙም ቢሁን ሌሎች የዚህም ፕሮጀክት አመለካከት የሶስቱ ሀገሮች የተለያየ ሀሳብ ሊኖረን ይችላል። ይሄ ኮንሰልታንት ግን በመሀል ሆኖ ሳይንቲፊክ መንገዶችን ተከትሎ በዓለም የታወቁ የሞዴል ሲስተሞችን ተከትሎ በዚህ በአካባቢና ማህበራዊ ተጽዕኖ ጥናትም ከዚህ በፊት ያለውን ልምድ በመያዝ መረጃዎችን ከሶስቱም ሀገሮች በመውሰድ መረጃዎቹን የምናዘ የተዘጋጀው እኛንን መረጃዎቹን ቬሪፋይ አድርገን የምንሰጠው እኛንን ሶስቱ ሀገሮች በሚሰጡት መረጃ ላይ ተመስርቶ ይሄንን ጥናት አጥንቶ ሶስታችንንም የሚያግባባን ሀሳብ እንዲያቀርብልን ነው በዋናነት የሚፈለገው። ካርቱም ላይ የተካሄደውን ስምምነት ተከትሎ በአንዳንድ መደበኛ መገናኛ ብዙሀንም ሆነ በማህበራዊ መገናኛ ዘዴዎች ኢትዮጵያ ግድቡን በውሃ እንደማትሞላ ከግብጽ ጋር ተስማምታለች የሚባለውን ኢንጂነር ተሾመ ውድቅ አድርገዋል። ምክንያቱንም ሲያብራሩ ጥናቱ እስከሚያልቅ ወይም ደግሞ ሶስቱ ሀገሮች ሳይስማሙ ኢትዮጵያ ግድቡን መሙላት አትችልም የሚለው ሀሳብ ፍጹም መሰረተ ቤት ነው። ይሄ በዚሁ አሁንም ካርቱም ላይ በተስማማነው ነገር ስምምነት መሰረት የህዳሴ ግድብ እየተሰራ ጥናቱ ይቀጥላል ነው የሚለው ስለዚህ እኛ ደግሞ የህዳሴ ግድብ ግንባታ የውሃ መሙላቱንም አብሮ የሚይዝ በመሆኑ ይህንን ውሃ አስፈላጊ ሆነው ባገኘንበት ጊዜ የምንሞላው ነው ምክንያቱም በዚህም ፕሪንስፕል ነው የተስማማ ነው እና ይሄ ግድቡ ኢትዮጵያ አትሞላም ግድቡ ይቆማል የሚለው ሀሳብ በሙሉ መሰረተ ቢቶች ናቸው እና አንዳንድ ነገሮችን ባልሆነ መንገድ ኢንተርፕሬት በማድረግ የተደረገ ነገር ሊሆን ይችላል ስለዚህ ግድቡም አይቆምም ግንባታውም አይቆምም ጊዜ ሲደርሱ ደግሞ የውሃ ሙሌቱም በፕሮግራሙ መሰረት ይሄዳል ጥናቱ ግን ነኝኑ እየሰራን ጎን ለጎን ደግሞ ጥናቱ የሚካሄዳል። በጥናቱ ላይም ተደራድረን ደግሞ ስምምነት ላይ የምንደርስ ነው የሚሆነው እና ስለዚህ ግድቡም የሚቆም ነገር የለውም። ውሃ ሙሌቱም የሚዘገይበት ምንም ፕሮግራም የለውም። ይሄንን ጎን ለጎን እንድንሰራ ነው የተወሰነው እና በዚህ መሰረት ነው የሚገልጽል ማለት ነው። ይህን ከዚህ አንጻር ለጥናቱ የተሰጠው አስራ አምስት ወራት የጊዜ ገደብ እንደ ኢንጂነር ተሾሚያ ጥናፈ ገለጻ በጎርጎሮሳዊ መጋቢት ሁለት ሺ አስራ አምስት ካርቱም ላይ ሶስቱም አገሮች የደረሱበት ውሳኔ ነው። ስራው የሚከናወነው ቢአርኤል ባቀረበው ዘዴና አሰራር መሰረት ስለሆነ አርቴላይም የሚሰራው ቢአርኤል በሚያቀርበው መንገድና አሰራር ይሆናል ማለት ነው ስሉ ኢንጂነሩ ያስረዳሉ። ቢአርኤል ጥናቱም በ11 ወራት ውስጥ አጠናቅቃለው ስል ያቀረበው የጥናት ሰነድ እንዳለም አስረድተዋል። ጥናቱ ከተጠናቀቀ በኋላም ሦስቱ አገሮች ተገናኝተው ለአራት ወራት ውጤቱን ይገመግማሉ። እስካሁን አጥኚዎቹ ጥናቱ የሚፈጀውን የገንዘብ መጠን እንዳላቀረቡ ኢንጂነር ተሾሚያ ጥናፌ ለዶቼ ቬሌ ተናግረዋል። ይሁን እንጂ ይላሉ፣ አሁን በቅርቡ በቴክኒክ ላይ ስምምነት አድርገን በቀጣዩ ስብሰባችን ላይ ፋይናንሻል ፕሮፖዛሉ ይከፈታል። ወይም ደግሞ እነኚህ አዲስ ኮንሰልታንቶች በሁለት በጋራ እንዲሰሩ በመወሰናችን ሰበብ የሚለወጥም ነገር ካለ አሻሽለው በዚህ አፕዴትድ በሆነ ቴክኒካል ፕሮፖዛል በቅርቡ በሚያስገቡ ውስጥ ፋይናንሻቸውን ጨምረውበት ይሰጡናል። ያኔ ነው የሚታወቅ የሚሆነው። አሁን ግን ይሄን ያህል ነው ተብሎ ለመገመት በጣም አስቸጋሪ ነው የሚሆነው። ማለት የቴክኒክ ኮሚቴዎች ብቻ የሚያሳትፈው ቀጣዩ ስብ ስብሰባ ከጥር 22 እስከ 25 2016 በካይሮ ግብፅ እንደሚካሄድ ይህ ቀጠሮ ሊለወጥም እንደሚችል ተናግረዋል። በዚህ ስብሰባም ኩባንያዎች የሚያቀርቡትን የገንዘብ ጥያቄም ሆነ የጥናቱን እቅድ ለመገምገም እና አንድ አቋም ላይ ለመድረስ እንዳቀዱ እና እንደተስማሙም ይናገራሉ። ቢአርኤል የተባለው ኩባንያ ምን አይነት ሳይንሳዊ ዘዴዎች ተጠቅሞ ጥናቱን ሊያከናውን እንዳቀደ ጠይቀን ነበር። ይሁን እንጂ የኩባንያው የግብይት ልማት ኃላፊ ኢሳቤላ ሁብቼ ለዶቼቬሌ በላኩት ኢሜይል ጥናቱን የሚመለከቱት ስምምነቶች ስላላለቁ በአሁኑ ሰዓት በዚህ ጉዳይ ላይ መናገር እንደማይችሉ መልስ ሰጥተውናል። አርቴላይም ስለዚህ ጉዳይ ለመናገር ፍቃደኛ አለመሆኑን አሳውቀዋል። እንግዲህ አድማጮቻችን የዛሬው ሳይንስና ሕብረተሰብ መሰናዳዋችን እስካሁኑ ነበር። መርጋ ዮናስ ነኝ። ደና ቆዩኝ።